ሰላም ለልሳንኪ ሞሃዘ አሌ ወማር ዘተነብዮ በፍቅር ማርያም ድንግል ወለተ ዶኅና ድባ ህብኒ እማይነጸር ወአንጽሕኒ እምነውር እስመ ተስፋየ አንቲ በሰማይ ወምድር